የቀድሞ ፕሬዚዳንት ዶናልድ ትራምፕ ትላንት ከቀትር በኋላ ዌስት ፓልም ቤች ፍሎሪዳ ከሚገኘው የጎልፍ መጫወቻ ክበባቸው አቅራቢያ የተቃጣባቸው የግድያ ሙከራ በዘጠኝ ሳምንታት ጊዜ ውስጥ ተመሳሳይ ሁኔታ ሲገጥማቸው ለሁለተኛ ጊዜ መሆኑ ነው። የአሁኑ ታዲያ ትራምፕ ቅዳሜ ሐምሌ 6 2016 ዓ ም እንደተቃጣባቸው እንደቀደመው የግድያ ሙከራ በቴሌቪዥን የቀጥታ ስርጭት አልተላለፈም። የምርጫ ዘመቻቸውን በማካሄድ ላይ ሳሉ የተተኮሱት ጥይቶች አንዱ የትራምፕን ጆሮ ሲያቆስል፣ ሌላኛው ከጀርባቸው ቆሞ የነበረ የነበሩ አንድ የስብሰባው ታዳሚ ለህልፈት መዳረጉም ይታወሳል። ከቀናት በኋላም ትራምፕ የሪፐብሊካን ፓርቲያቸው ፕሬዝዳንታዊ እጩነታቸውን ተቀበሉ። በትላንቱ ሙከራ ትራምፕ ያለ መጎዳታቸውን ባለስልጣናቱ ይፋ አድርገዋል። ምርመራውን የሚመራው የፌዴራል የወንጀል ምርመራ ቢሮ በበኩሉ ድርጊቱን የመግደል ሙከራ ይመስላል ማለቱ ተዘግቧል። ተጠርጣሪው ከሸሸበት ስፍራም ኤኬ47 ጠመንጃና ጎፕሮ የተባለው ዘመናዊ የተንቀሳቃሽ ምስል መቅረጫና ሁለት በጀርባ የሚታዘሉ አነስተኛ ቦርሳዎች ተገኝተዋል። ዘግይቶም ተጠርጣሪው በዋናው አውራ ጎዳና ወደ አጎራባች ወረዳ በማምለጥ ላይ ሳለ በፖሊስ ተይዟል። የፓልም ቢች ወረዳ ዋና የፖሊስ አዛዥ ሪክ ብራድሻው ስለ ሁኔታው ሲናገሩ The Secret Service Agent that was on the course did a fantastic job. What they do is they have an agent that jumps one hole ahead of time to where the president at was at ከጎልፍ መጫወቻ ሜዳው አቅራቢያ የነበሩት ልዩ ፕሬዝደንታዊ ጥበቃ ቡድን አባላት ድንቅ ስራ ሰርተዋል። እንዲህ ያለ ድንገተኛ ሁኔታ ሲከሰት የሚያደርጉት ምንድን ነው? አንዳች ነገር ከመሆኑ አስቀድመው ፈጥነው ፕሬዝደንቱ ካሉበት ስፍራ ይደርሳሉ። ስውር የፕሬዝደንታዊ ጥበቃ ባለሙያው የጥቃቱን ፈጻሚ የጠመንጃ አፈሙዝ ከአጥሩ ብቅ ብላ እንዳየም ወዲያውኑ ወደ ግለሰቡ በመተኮስ ተጠርጣሪው ግለሰብ አካባቢውን ጥሎ እንዲሸሽ አድርገዋል። የትራምፕ የምርጫ ዘመቻ ይህን በቀደመው ፕሬዝዳንት ላይ ለሁለተኛ ጊዜ የተቃጣይ ግድያ ሙከራ ይፋ ባደረገ አንድ ሰዓት ባልሞላ ጊዜ ውስጥ ፕሬዚዳንት ጆ ባይደንና ምክትል ፕሬዚዳንት ካማላ ሃሪስ በጋራ በሰጡት ጋዜጣዊ መግለጫ ድንገቱን አስመልክቶ ተከታታይ ገለጻዎች እየተደረጉላቸው መሆኑንና ትራምፕ ከአደጋው በሰላም መውጣታቸው ያሳድረባቸውን የእፎይታ ስሜት ገልጠዋል። የፖሊስ አዛዡ ሪክ ብራድሻው እንዳብራሩትም ተጠርጣሪው የግድያ ሙከራውን የፈጸመው ከትራምፕ ከ300 እስከ 500 ያርድ ማለትም ከ274 እስከ 457 ሜትሮች ርቀት መካከል ካለ ስፍራ ከሚገኝ ቁጥቋጦ ውስጥ ተደብቆ ነበር። ድንገቱን ተከትሎም አሜሪካውያን ቀድሞውንም ውዥንብር ያልተለየው የምርጫ እንቅስቃሴ እንዴት ካለ እርግጠኝነት የጎደለው ሁኔታ ውስጥ ያስገባ ይሆን የሚሉ ጥያቄዎችን እንዲያነሱና እንዲጥሉ ማድረጉ እየተነገረ ነው። የግድያ ሙከራ ለማድረግ የተዘጋጀ ኤኬ 47 ጠመንጃ ያነገበ አንድ ሰው እንደምን ዘና ብሎ ከ275 ሜትሮች በሚለካ ርቀት ወደ ትራምፕ ሊቀርብ መቻሉን ጨምሮ የፊታችን ጥቅምት ወር መገባደጃ የሚካሄደው ምርጫ እየተቃረበ ባለበት ስጋቶች እንዲኖሩ ማድረጉ አልቀረም።